ዛሬ ጥቅምት 22 ቀን 2017 ዓ ም በትግራይ ክልል በቅርቡ የራሳቸው ሲኖዶስ የመሰረቱ ሊቃነ ጳጳሳት በህዋሃት አመራሮች መካከል የተፈጠረው ልዩነት ለመፍታት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና የህወሀት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ፊት ለፊት እንዲገናኙ እንዳደረጉና ችግሮቻቸውን በውይይት እንዲፈቱ ቃል እንደገቡላቸው ገልጸዋል። በጉዳዩ ለክልሉ ብዙሃን መገናኛ ማብራሪያ የሰጡት የትግራይ ሰሜናዊ ምዕራብ ዞን ሊቃጳጳስ ብፁዕ አቡነ ጴ ጴጥሮስ የፖለቲካ አመራሮቹ በቅርቡ ልዩነቶቻቸውን በሰላማዊ መንገድ ለመፍታት ቃል እንደገቡ አስታውቀዋል። ለመዓልቲ ክልቲ ኦማዚ ኣተራሂቦም ችግርና በዛሮ ዕለት ሁለቱም እዚህ ተገኝተው ችግሮቻችን በፖለቲካውና ህጋዊ መንገድ በውይይት እንፈታለን፣ አይዟችሁ የሚል ተስፋ ሰጠውናል። በዚህ ጉዳይ በሁለቱም የህወሀት አመራሮች በኩል እስካሁን የሰጡት አስተያየት የለም። ሆኖም የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ባለፈው ማክሰኞ በማህበራዊ የትስር ገጻቸው ባሰፈሩት ጽሑፍ የህወሀት አመራሮች ተቀራርበው እንዲነጋገሩ ጥረት የሚያደርጉ የትግራይ ተወላጆች አመስግነው ተቀራርበህ መነጋገር የሚመስል ነገር የለም ብለዋል። በሌላ ዜና በፕሪቶሪያ የተካሄደ ቶክስ በዘላቂነት የማቆም ስምምነት ሁለት ዓመት አስቆጥሯል። አፈጻጸሙ አስመልክቶ በመቀለ ከተማ አስተያየት የሰጡ አቶ ሀይለ ኪዳንም ከፕሪቶሪያ ስምምነት በኋላ የተገኘው መሰረታዊ ልማት፣ ትራንስፖርቴሽን እንደ ልብ ተገኝተዋል። ባንክም የፈለግከው ብር በትራንስፈር ይሁን በካሽ ልታወጣ ትችላለህ። ኮሚኒኬሽንም ቴሌ ትገናኛለህ እና ይህ አንድ ነገር ተገኝተዋል። ከጦርነት ተላቀናል። ያኮጠና ተላቀንም ማህበረሰቡ እንደ ልቡ እየነገደ ነው፣ እየሰራ ነው። አንዲች ነገር ግን ተፈናቃይ ወደ ቦታው አልተመለሰም። በፕሪቶሪያ ውል መሰረት በህወሓት አመራሮች መካከል የተፈጠረው ልዩነት ወደ ግጭት እንዳያመራ ስጋታቸው አቶ ኃይለ ገልጸዋል። ሌላ አስተያየት ሰጪ አቶ በረከት ብርሃኑ የተባሉ በበኩሏቸው ተፈናቃዮች ወደ ቦታቸው ቢመለሱ ያው በሚፈልጉት አስተዳደር ቢመሩ ዲዲአርን ቢፈጸርን ቢፈጸምና ያው ህጻናቶች ልጆች ናቸው በትግል ላይ ያሉት እነዚ ልጆች ወደ ህይወታቸው ተመልሰው ኑሯቸውን ቢመሩ ስለዚህ እነዚህ እነዚህ ነገር ተፈጽመው ያው ሰላማዊ ሁኔታ ቢፈጠርና ሰው ሰርቶ የሚኖርበት ራሱ ተንቀሳቅሶ የሚበላበት በየሀገሩ ሰርቶ የሚንቀሳቀስበት የሚሰራበት ሁኔታ ቢፈጠር ጥሩ ነው እንላለሁ። በአማራም፣ በኦሮሞም በተለያዩ ቦታዎች ሰላም አለመኖሩ እኮ ለምሳሌ በኦሮሚያ ክልል ነበር የሚሰራው ኮንስትራክሽን ኮንዶሚኒየም ማለት ነው። ግን ያው ሰላም ባለመኖሩ ምክንያት ያው ተፈናቀ የዚህ እዚህ ነው ያለሁት መቀሌ ነው ያለሁት። ስራ የለም። እዛም ሄደን መስራት አንችልም። አሁን በአሁን ሰዓት የተለያየው ስለዚህ የተለያዩ ክልሎች በሚፈጠሩ የፖለቲካ ቀውስ እኛ ላይም ተጽኖ አለው። ስለዚህ ሌሎች መማር የሚገባቸው ህብረተሰቡ እንዳለ ሰከን ብለው ህብረተሰቡ ወደ አንድ እንዲመጣና በሰላም የሚኖርበት ሁኔታ ቢፈጠር ጥሩ ነው። ከትግራይ መማር ያለባቸው ይሄ ነው። የአረና ለዲሞክራሲ ና ለዓላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ በስምምነቱ መሰረት የጥይት ድምፅ መቆሙ ለህዝቡ እፎይታ መፍጠሩ ገልጸው ያልተፈጸሙ ያሏቸውም ዘርዝረዋል። በተለይ በጦርነቱ ወንጀል ሰርተዋል የሚባሉ አካላትን ወደ ተጠያቂነት የማምጣት ሂደት ላይ ብዙ ይቀራል። ሁለተኛው ዋነኛው ነገር ደግሞ ጊዜያዊ አስተዳደሩ ተሳታፊና አቃፊ መሆን አለበት ይላል ስምምነቱ። ይሁን እንጂ ብልጽግናና ህወሀት ተስማምተው ከ51 ፐርሰንት በላይ ለህወሀት ተሰጥቶ በእርግጥም ከ95 ፐርሰንት በላይ የህወሀት ሰዎች ናቸው በመንግስት ያሉት። ህወሀት ደግሞ እንደሚታወቀው በአሁኑ ሰዓትና እና በጦርነቱ በኋላ ከፍተኛ የተቀባይነት ችግር ያጋጠመው ድርጅት ነው። መሆን አልነበረበትም። መሆኑ የነበረበት የትግራይ ፖለቲካዊ ኃይሎች የሚሳተፉበት መሆን ነበረበት። የአማራ ታጣቂዎች እና የኤርትራ ወራሪ ኃይሎችም በትግራይ ግዛቶች አሉ። በቶሎ መፈጸም የነበረበት እና ገና ያልተፈጸመ ነው። ሌላም ደግሞ የዳግመ ግንባታ እና ዳግመ ልማት ስራም በአግባቡ ያልተሰራ ገና ያልተሰራ ስራ ነው። እንዲሁም በርካታ በጦርነት የተሳተፉ ታጋዮች አሉ። እነዚህ በአግባቡ ገንዘብ መቋቋሚያ ተሰጥቶ ቦታ መስሪያ ተሰጥቶ ስልጠና ተሰጥቶ ወደ ማህበረሰቡ መቀላቀል አለባቸው። ይሁን እንጂ እስካሁን ይህም የሚባል ስራ አልተሰራም። ቤተልሔም ሀይላይ የተባለች ተማሪ በበኩሏ በጦርነቱ ምክንያት ለሶስት ዓመታት ትምህርቷ ተቋርጦ እንደነበር አስታውሳ በስምምነቱ ወደ ትምህርት እንደተመለሰች ገልጻለች። በሌሎች የኢትዮጵያ አካባቢዎች የተፈጠሩ ግጭቶች በሰላማዊ መንገድ ተፈተው ተማሪዎች ወደ ትምህርት እንዲመለሱ ጠይቃለች። ይዘይ በጦርነት ኪሳራ ብቻ ነው ያለው። ሰው በቃ ይጠፋል እና ብዙ ነገር እንትን ይላል እንጂ ምንም የሚመጣ ጥቅም የለም። ከትምህርታችን እንተጓጎላለን ብዙ ነገራችን ሉዝ እናደርጋለን እንጂ ምንም እንጠቀመው ነገር የለም። ረሃብ ይመጣል፣ ድርቅ ይመጣል፣ ብዙ ነገር ይመጣል እና ከጦርነት ምንም ጥቅም የለም፣ በሰላም በውይይት መሆን አለበት ላሉ የኦሮሞ የአማራ እንደ እኛ እንደነበር ነው ትምህርታቸው ያቋረጡ ህዝቦች፣ ተማሪዎች ወደ ትምህርታቸው እንዲመለሱ በሰላም ሁሉ ነገር ቢፈታ ተፈናቃዮች ወደ ቀያቸው የመመለስ እና የትግራይ አስተዳደር ወደ ቅድመ ጦርነት የነበረው እንዲመለስ እንዲሰራ ነው ሁሉም አስተያየት ሰጪዎች የገለጹት። ለአሜሪካ ድምጽ ሙልጌታ አጽብሃም معلم